የዝግጅታችን ተከታታዮች አድማጮቻችን ይህ በየሳምንቱ ወደ እናንተ የሚተላለፈው እየተዘጋጀም የሚቀርብላቸው የመጽሐፍ ቅዱስ ጊዜ ውይይታችን ነው። በዚህ ሩብ ዓመት የእግዚአብሔር ተልኮ እና የእኔ ተልኮ በሚል ርዕስ የመጽሐፍ ቅዱስ ጥናታችንን እናደርጋለን። እንግዲህ ባለፈው እንዳደረግነው ዛሬ ደግሞ ስድስተኛውን ክፍል ደግሞ ይዘንላችሁ መጥተናል። በዚህ ስድስተኛ ክፍል ለተልዕኮ መነሳሳትና መዘጋጀት በሚል ርዕስ ይቀርብላችኋል። ከጎኔ ያሉትን ወንድሞቼን አስተዋውቃለሁ። የመግቢያውን ጥቅስ አቅርቦልን ጸሎት የሚያደርግልን ወንድማችን ዳንኤል አቦነ ይሆናል። ከዚያም ደግሞ ሌላኛው አወያያችን ወንድማችን ደግሞ እንዲሁም ደግሞ ዮሴፍ ብርሃኑ ይሆናል። እንዲሁም ደግሞ ፕሮግራሙን በመምራት ደግሞ እኔም ወንድማችሁ ሳሙኤል ጃለታ አገኛለሁ። አሁን በቀጥታ ወንድሜ ዳንኤል ጸሎት ያደርግልንና ፕሮግራማችን እንጀምራለን። እሺ ሳሚ ተባረክ። የዛሬው ሰንበት ትምህርታችን ስድስተኛ ሰንበት ትምህርት ሲሆን ለተልዕኮ መነሳሳትና መዘጋጀት ይላል። የመታሰቢያ ጥቅሳችን ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃሌ ይህ ነው ሉቃስ 24፥44 ላይ የሚገኝ ጥቅስ ነው። እንጸልይ። ጌታ ሆይ እናመሰግናሃለን ስለ ምሕረትህ፣ ስለ ልዩ ጥበቃህ። ዛሬም ደግሞ በምሕረትህ በቸርነትህ ካንተ የሆነውን ቃል ልንካፈል በዚህ ቦታ እንድንገኝ ስለ ረዳህ እናመሰግናሃለን አድማጮቻችንንም እንዲሁ ጌታ ሆይ በጸጋህ ጌታ ሆይ ወንጌልህን ትገልጥላቸው ዘንድ እግዚአብሔር ሆይ ያንተን ሐሳብ ጌታ ሆይ ሃልዎትን መረዳት ይችሉ ዘንድ አንተ ትረዳቸው ዘንድ እንማጸናሃለን። ጌታ ሆይ ገስጻቸው፣ አስተምራቸው፣ ወደ ሰማይ መንግሥት አድርሳቸው። እኛንም እንዲሁ ጌታ ሆይ ከአንተ የሆነውን መናገር እንድንችል እርዳን፣ በአንድ ልጅ ስትል ስማን። አሜን አሜን። እንግዲህ ወደ ዋናው ሐሳብ ስንገባ በተልእኮ ውስጥ የራሳችንን መነሳሳትና ዝግጅት እንመለከታለን። በዚህ ውስጥ እንግዲህ ትልቁ ነገር ጳውሎስን እንደ ምሳሌ አድርጎ ያዘጋጅልናል። ጳውሎስ በተለያየ ሀገር፣ በተለይም ደግሞ ሙሉ ታሪኩን ስናይ የአሕዛብ አደላ አገልጋይ ተብሎ የሚጠራውን ጳውሎስ በተለያየ አይነት ሁኔታ ያሉትን ክርስቲያኖች አንደኛ ሲያነሳሳቸው፣ ሁለተኛ ደግሞ እንዲዘጋጁ ሲያደርጋቸው እናያለን። እራሱንም ጭምር በብዙ አይነት መነሳሳት ውስጥ በብዙ አይነት ሁኔታ ሰዎችን ለመድረስ ታላቅ ጥረት ሲያደርግ እንደነበረ እናያለን። በዚህ ውስጥ እንግዲህ የምንመለከተው ዋናው ነገር እንደ መግቢያ የተዘጋጀልን ይሄ በመጽሐፍ ቅዱስ ክፍላችን ላይ በተለይ በሉቃስ ላይ የተጠቀሰውን ሐሳብ እናያለን። ያኔ ደቀ መዛሙርቱ ይህንን የምሥራች ክርስቶስ ኢየሱስ ከሞት መነሳቱን የምሥራች ለሴቶቹ ያኔ ደግሞ እነርሱ ወደ መቃብሩ ሲሄዱ በሌሊት ነበር የሄዱት። እንደውም ድንጋዩን ማን ያንከባልልልናል እንዴት አድርገን እያሉ ነበረ። እንደውም ከመጀመሪያው መነሻውን ስንመለከት ክርስቶስ ኢየሱስ የሞተው አርብ ቀን ነበረ። ከዚያ በኋላ ዮሴፍ አዲስ በተወቀረ መቃብር ነው የሚለው አይደል። አርማቴውን ዮሴፍን እርሱ ላይ ራሱ ታላቅ የሆነ የወንጌል ዝግጅቱን እናያለን። አንደኛ ባለስልጣን ነበረ። ሁለተኛ ደግሞ በጣም ተጽዕኖ ፈጣሪ ሰው ነበረ። ከዚያ ወደ ጲላጦስ ሄዶ አስከሬኑ ለመነው ነው የሚለው እና ይህን ያህል ተጽዕኖ የሚፈጥሩ ሰዎችን እንዴት መድረስ እንዳለብንም በሌላው ክፍል እናያለን። ከዚያ በመቀጠል ደግሞ እዚያ አዲስ ባስወቀረው መቃብር ላይ ሲያዘጋጅ ደግሞ እንደውም ያንን ለክርስቶስ ኢየሱስ ቀብር የሚያስፈልገውን ነገሮች በሙሉ አደረገለት። በቀጣዩ ከርብ ምሽት በኋላ ከፀሐይ ግባት እስከ ፀሐይ ግባት ደግሞ ሰንበት ይገባ ነበር። ቅዳሜ ነበረ። ስለዚህ በቅዳሜ ቀን መንቀሳቀስ ስለማይችሉ እንደ ሕጉ ሰንበትን አረፉ። ስለዚህ በቅዳሜ ሰንበት ቀን ካረፉ በኋላ ግን እሁድ በማለዳ በሳምንቱ በመጀመሪያ ቀን እነዚህ ሴቶች ያዘጋጁትን ሽቶ ይዘው ከዛ ከርቤ ይዘው ሌሎችን ደግሞ ለቀብር ስነ ስርዓት የሚያስፈልገውን እቃዎች ይዘው ሲሄዱ እርስ በርስ እያወሩ ነበር። እንደውም ድንጋዩ ከባድ ነው ማን ያንከባልልናል? እያሉ ሲሄዱ ድንገት ግን መቃብሩ ተከፍቶ እንደውም ጭምር ክፍቱ ሆኖ ስፍራውን ሲያዩ ሮጠው ደንግጠው ወደ ውስጥ ገቡ። ሲገቡ የተመለከቱት ነገር የሚያስገርም ነበረ። ክርስቶስ ኢየሱስ የተቀበረበት ያን የተጠቀለለበት ጨርቅ ጭምር ተጠቅልሎ በስተ ራስጌው በኩል ተቀምጦ እንደውም መቃብሩ ባዶ ሆኖ ሲመለከቱ ምንድን ነው የተፈጠረው? እንደውም የተሰረቀም አስከሬኑ መስሏቸው ነበር። ነገር ግን ድንገት ሁለት መላእክት ግን ተገልጠውላቸው ያ የሚናፍቁት ያ ሁልጊዜም ከጎናቸው ሲሆን የሚያስደስታቸው ጌታቸው ኢየሱስ ክርስቶስ ከሞት መነሳቱን አበሰራላቸው። እንደውም ሂዱና ፈጥናችሁ ሂዱና ለቀሩት ደግሞ ወንድሞቻችሁ አደለ ይሄንን የምስራች ንገሩ ሲባል እየሮጡ ነበር የሄዱት። እና በዚህ ታላቅ ስራ ላይ ሴቶች ምን ያህል የመጀመሪያውን ያንበሳውን ድርሻ የክርስቶስ ኢየሱስ እንትን ሳይ ሲያበስሩ እናያለን። በዚህ ውስጥ እንደውም ጴጥሮስ ሁኔታውን በመመልከት ተጠራጥሮ ነበረ። ስለዚህ ወደዚያ ስፍራ ሄዶ ድጋሚ መቃብሩን ለማየት ራሱ ጥረት ሲያደርግ እናያለን። እነ ቶማስ ደግሞ በጭራሽ እንደዚህማ ሊሆን አይችልም፣ እኔ እንደውም ጣቴን ሁሉ ካላስገባው አላምንም እያለ ነበርና እንደዚህ አይነት እንግዲህ የወንጌል የምስራች ላይ ሴቶች ቢሆኑ ወንዶች ቢሆኑ ትልቆች ቢሆኑ ትንሾች ቢሆኑ እግዚአብሔር ይህንን ለዓለም ያዘጋጀውን ተልዕኮ ያውም ታላቁን ተልዕኮ እንግዲህ ወደ ዓለም ሁሉ ይሄዱ ወንጌልን ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስም እያስተማራችሁ ደቀ መዛሙርት ያድርጓቸው የሚለውን እንግዲህ ምን ያህል ግብ መምታት እንዳለበት የሚያሳይ ትንሽ መግለጫ ነውና እስኪ ቀጣዩን ክፍል ደግሞ እንየውና ከዛ ደግሞ አስፍተን እንወያይበታለን። ወንድሜ ዮሴፍ ቀጥል። መልካም ሀሳብ አንስታል፣ ወንድም ሳሚ። ሉቃስ ምዕራፍ 24 ላይ ቁጥር 36 ከ49 ላይ ያለውን የመጽሐፍ ቅዱሳችን ክፍል ላይ የሚነግረን አንድ ክፍል አለ። በዚህ ቦታ ላይ ቅድም እንዳነሳው ክርስቶስ ከመቃብር ተነሳ፣ በጣም ደነገጡ፣ ፈሩ፣ አስክሬኑም የተሰረቀ ያክል ስሜት ተሰማቸው። ነገር ግን በኋላ ክርስቶስ ራሱ በተሰበሰቡበት ቦታ ላይ እንደተገለጠላቸው ይናገራልና ያውም መጽሐፍ ቅዱስ ሲናገር መንፈስ ጭምር ያዩ ነበር የመሰላቸው የሚል ነው። በኋላ ግን ራሱ ክርስቶስ እንደሆነ ተናገረ። ቁጥር 44 ላይ ሉቃስ ምዕራፍ 24 ቁጥር 44 ላይ ምንድን ነው ያለው? ከእናንተ ጋር ሳለው በሙሴ ሕግና በነቢያት የተጻፈው ቃል አሁን ተፈጸመ ብሎ ነገራቸው። በዘመናት ታሪክ ውስጥ እስራኤላውያን መሲህ እንደሚወለድ ያውቃሉ። ዕለት ዕለት ቤተ መቅደስ ውስጥ በግ መስዋዕት ያቀርቡ ስለነበር ያ በግ ኃጢአትን የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ እንደተናገረው መሲ መጥቶ እንደሚያድን አንድ ነገር አስተውሎ ነበር። በኋላ ግን እነሱ የገመቱት መሲና የመጣው መሲ ግን ተለያየባቸው። ዓላማቸው መሲሁ ይመጣል ብሎ ያሰቡት ዓላማና እንዲሁም መሲ ሲመጣ የሰራው ስራ በጣም ልዩነት መጣ። እዚህ ጋር ምንድን ነው፣ የእስራኤል ትልቁ ጥያቄያቸው ምንድን ነው? በወቅቱ በሮም መንግስት ቀንበር ውስጥ ባርነት ስር ስለነበሩ የሚመጣው መሲ ከዚህ ፖለቲካዊ ሉዓላዊነት ጋር በተያዘ አወዳድረው ነበር እና ይገምቱ የነበረው እስራኤል ካለባት ቀንበር ተላቃ ካለባት ባርነት ተላቃ የራሷ ለኋላዊ አገር ወይም ከባርነት ነጻ የሆነች ሀገር ነበር የገመቱ። ክርስቶስ ግን እንደዛ አለም ያላቸው፣ እኔ የመጣሁት የኃጢአትን ባርነት ለማስለቀቅ ነው። ህዝቡ ከተጫነበት ቀንበር ነው። ፖለቲካዊ ቀንበር አይደለም የተጫነባቸው፣ ሃይማኖታዊ ቀንበር ነው። የእውነት ቀንበር ነበረ። በጨለማ ውስጥ ነበር እየዳከሩ የነበሩና ክርስቶስ እየነገራቸው የነበረው እዚህ ጋ ነው። ትንሣኤውም የሚያረጋግጠው ነገር ያ ወንጌል ከፖለቲካዊ ቢሹ በዘለለ ምን ያክል አይል እንዳለው የሚነግረን እዚህ ጋር ነው። እና በአጠቃላይ ሊያስረዳቸው የፈለገው ነገር ክርስቶስ ምንድን ነው እኔ የመጣሁት እናንተ እንደምትፈልጉት እናንተ ባሰባችሁበት ልክ አይደለም። ወንጌል ከዚህ የዘለለ ነው። እና ወንጌል የሚሰበከው ወንጌል ለዓለም የሚዳረሰው ሰዎች ከዓለም ቀንበር ወይም በሰዎች ፖለቲካዊ ቀንበር ውስጥ ላሉ ሰዎች እሱ ከእሱ ለማላቀቅ ሳይሆን ከኃጢአት ቀንበር ለማላቀቅ ከጨለመ ወደሚደንቅ ብርሃን እንደሚያሻግርላቸው የሚነግረን ታሪክ አለና በዚህ ቃል ላይ መሰረታችን እንድንጥል እግዚአብሔር እያስተማረን ይገኛል ማለት ነው። እግዚአብሔር ይባርክ ወንድሜ ዮሴፍ። ምናልባት ወንድሜ ዳንኤል በዚህ ላይ አጭር ሀሳብ አለ? እሺ፣ በዚያው ቀጣዩን ክፍልም አብረህ እያየኸው ሀሳብ ትሰጥበታለህ። እሺ፣ የጴጥሮስን የክርስቶስን መነሳት ስንመለከት ኤለን ጂ ኋይት በጻፈችው የዘመናት ምኞት መጽሐፍ ላይ መግደላዊት ማርያም የክርስቶስን መነሳት አይታ አይደለም ወደ ቤት ሮጠች ያለችውና፣ ያው እንደተመለከትነው ከተለያየ አቅጣጫ ነበር ወደዛ ቦታ ይመጡ ትላለች ሴቶቹ ማለት ነው። ሽቶውን ለመቀባት ተቀጣጠሩ እንጂ አንድ ቦታ ከአንድ አቅጣጫ አልመጡም እና መግደላዊት ማርያም ቀድማ ስትደርስ ድንጋዩ ተንከባሏል፣ ቦታው በብርሃን ተሞልቷል። መቃብር ውስጥ ክርስቶስ የለምና መልአኩንም አልተገናኘችም። ቀጥታ ወደ ቤት ሄዳ ምንድን ነው ያለቻቸው? ክርስቶስ የለም ተወስዷል ነው ያለቻቸው። እና ያኔ ነው ጴጥሮስ እየሮጠ ወደ መቃብሩ ስፍራ እንዲሄድ የሆነው። እና በዚህ ታሪክ ውስጥ እንግዲህ ስንመለከት ከዛ በኋላ ነው እንግዲህ ሴቶቹ መጥተው ክርስቶስ መነሳቱን ያበሰሩት ሌሎቹም እንትኖች የመጡትና የእግዚአብሔርን ማለት በቃ እንደማ ይሄ ምንድን ነው ሀልዎቱን አላደለ እንደማይችለው ሰይጣን እንደማይችለው ያሳየበት ታላቁ የክብሩ መገለጫ ነው ይህ የትንሣኤ ታሪክ እና ከዛም በኋላ በጋራ የተገለጸላቸው እንግዲህ በእዛው ሉቃስ 24 ላይ ያለ ሰላም ለእናንተ ይሁን ብሎ በተዘጋው ቤት ውስጥ አንድ ላይ በተሰበሰቡበት ሰዓት ላይ እንደተገናኛቸው እንመለከታለን እና ለእኛ ምን ይቀርልናል የሚለውን ስንመለከት እንግዲህ ሰንበት ትምህርታችንም ያነሳዋል ሁሉም ደቀ መዛሙርት ክርስቶስን ክደውት እንደነበረ ይናገራል። አሁን እኛ ያው ጴጥሮስ አልክድህም ብሎ ለእሱ ምሳሌ ስለተነገረው ጴጥሮስን እንላለን እንጂ ሰንበት ትምህርታችን የሚለው መጽሐፍ ቅዱሳችንም ላይ ማንም አጠገሙ እንዳልነበረ በተገረፈ ሰዓት ማንም አብሮት እንዳል ነበረ ሁሉም ፈርተው ሸሽተው እንደነበረ ነው የሚናገረውና እንደካዱት ከዛ በኋላ ግን ራሱ ድጋሚ ደቀ መዝሙር እንዳደረጋቸው ወይንም ድጋሚ የራሱ ደቀ መዝሙር እንዳደረጋቸውና ድጋሚ ወደ ተልእኮ ሲመራቸው በማቴዎስ 24 ላይ ከ50 እስከ 53 ነው ማቴዎስ 24 ላይ 49 ላይ እናገኘዋለንና ከ50 እስከ 53 እንግዲህ በቢታንያ የነበረው የክርስቶስ ወደ ሰማይ የማድረግ ታሪክ ነው ያለውና፣ አርባ ዘጠኝ ላይ ምን ይላቸዋል? እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ ሀሳብ ይሰጣቸዋልና፣ ኢየሱስ የሰጣቸው ግልጽ ተልእኮ ነው። እዚህ ሰንበት ትምህርታችንም የሚያነሳው በኢየሩሳሌም ጠብቁ፣ ከዛ በኋላ ምን ትሆናላችሁ? ኃይልን ትቀበላላችሁ ብሎ ሲናገር እንመለከታለን እና ለማገልገል ምን መሆን እንዳለብን ነው የምንመለከተው ሀይል መጠበቅ እንዳለብን የእግዚአብሔር ቃል ያስተምረናል እና ምንድን ነበር ሲሰሩ የነበረው የሚለው እንግዲህ ሉቃስንም ሉቃስ ሐዋርያትንም ጨምሮ የጻፈው ራሱ ሉቃስ ነው እና ከዛ በኋላ ያሉትን ታሪኮች የመጻፍ እድል አግኝቶ ነበር እስከ ጴጥሮስ፣ ማን ነው፣ ጳውሎስ መመለስ ድረስ የነ ስጢፋኖስን መወገር፣ የሁሉንም ታሪክ የጻፈው ራሱ ሉቃስ ነውና አንድ ላይ ምንድ ነው ሐዋርያት ስራ አንድ ላይ ስንመለከት፣ እንግዲህ የባለ ሀምሳ ቀን የተባለውና በመጠበቅ ውስጥ ያገኟቸው በረከቶች ሁሉ የተከናወነው በዛ ውስጥ እንደሆነ እንመለከታለን። ምዕራፍ ሁለት ላይ ያለው በባለ ሀምሳ ቀን የወረደውን ጸጋ የተቀበሉበት እንደሆነ እንመለከታለን እና ምዕራፍ አንድ ላይ ግን መጠበቅ ውስጥ እንደነበሩ፣ በዛ ውስጥ ምን እንዳደረጉ በመጠበቅ ብቻ አልነበረም የቆዩት። ይተጉና ይጸልዩ ነበር። ከዛ ደግሞ ራሳቸውን ያደራጁ ነበር። ጴጥሮስ ራሱን እንደ መሪ አድርጎ አምጥቶ ምን ሲያደርጋቸው እንመለከታለን። ማቲያስ የተመረጠበት በማን በይሁዳ ፈንታ ማለት ነው የተመረጠበት እና ራሳቸውን ለወንጌል ያዘጋጁ ነበር። መጀመሪያ ራሳቸው ላይ ነበር ሲሰሩ የነበረው እና ጠብቁ በተባሉበት መንገድ ላይ እንዴት መጠበቅ እንዳለባቸው ሲሰሩ እንደነበረ ጴጥሮስ ምንድነው? መጽሐፍ ቅዱሳችን ይናገራልና ዮሐንስ በውሃ የሐዋርያት ሥራ አንድ አምስት ላይ ዮሐንስ በውሃ አጥብቆ ነበርና፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ እያለ ጴጥሮስ ሲናገራቸው እንመለከታለን እና ከክርስቶስ ማረግ በኋላ እንግዲህ በጣም ብዙ ግድድሮሾች ሰይጣንም በራሱ መንገድ ይሮጥ ነበር። ደቀ መዛሙርትም በራሳቸው መንገድ ከእግዚአብሔር ጋር ሆነው ይሰሩ ነበር እና እና ከዛ በኋላ እግዚአብሔር ራሱ እንደላካቸው ደግሞ እንመለከታለን። ከዛ ውስጥ አንዱ ምንድን ነው ብዙዎቻችን ግድድሮሽ የሚሆንብን ወተን እኛ ወተን እንደምንሰራ ማሰባችን ነው። ሁልጊዜም ኦኬ እኛ ወተን እንደምንሰራ ማሰባችን ነው። እና ጴጥሮስን ወደ ቆርኔሌዎስ ቤት ሲልከው የምንመለከተው ታሪክ እንግዲህ አይሁዳውያንን ይፈሯቸው ነበረ። በተለይ ወደ መጨረሻው አካባቢ ሐዋርያት ስራ መጽሐፎችን ወደ መጨረሻው አድሬ ስናደርግ አይሁዳውያን በጣም በጣም አሳዳጅ ስለነበሩ ገዳይ ስለነበሩ የትኛውም ደቀ መዝሙር አይሁዳዊን ለማግኘት ፈቃደኛ አልነበረም። እግዚአብሔር ግን የረከሰውን ነገር ብላ ብሎ በምንድሮ በ አስር ላይ ከአንድ እስከ ሀያ አምስት ባለው ታሪክ ውስጥ እዛ ውስጥ አለ። የጴጥሮስ ታሪክ የረከሰውን ነገር ብላ ሲለው ሊልከው እንደሆነ መጽሐፉ ያሳየናል። ና መጨረሻም ሶስት ሰዎች ውጭ ይቆመዋል ተነስና ሂድ ብሎ ራሱ እግዚአብሔር ሰው አዘጋጅቶ የሚማርን ሰው ጴጥሮስን ደግሞ እንደ መልእክት አድራሽ እንደ ላከው እንመለከታለን። በቀጣዩ ክፍል እንግዲህ ሞር በደንብ ዲቴል የምናየው ይሆናል ግን ቀጣዩን ክፍል እንግዲህ የጆሲ በዚሁ ቢቀጥል ትንላል። መልካም ወንድሜ ዮሴፍ፣ የቀረውን ሀሳብ ከማጠቃለሉ በፊት ግን አንድ ሀሳብ ብሰጥ ደስ ይለኛል። እንግዲህ ትንቢታዊ መሰረት አለ፣ የሚጠብቁት ነገር አለ። ስለዚህ እግዚአብሔር በቃሉ ላይ ወደፊት የሚሆነውን ነገር አስቀምጧል። ስለዚህ ዝም ብሎ በነሲብ አልነበረም የሚንቀሳቀሱት። እያንዳንዱ የትንቢት ፍጻሜ ነበር። ክርስቶስ እንዴት እንደሚሞት እንዴት እንደሚወለድ ከመጀመሪያው እንዴት እንደሚሞት፣ መጨረሻ ላይ ደግሞ እንዴት እንደሚነሳም ጭምር ትንቢት አለ። ስለዚህ ያንን የትንቢት መግለጫ ነበረ የበለጠ ሲጠብቁ የነበረው ወንድሜ ዳን የሚያነሳው ሀሳብ ምንድን ነው? መጠበቅ ደግሞ በሚለው ላይ እንደውም ቤተ ክርስቲያናችን ውስጥ አንድ አስር ቀን በላይኛው ክፍል እና ለመንፈስ ቅዱስ ኃይል መዘጋጀት ደግሞ የሚል መጽሐፍ አለና እዚያ ላይ ስለ ደቀ መዛሙርቱ በዚያ ክርስቶስ ኢየሱስ ኃይልን እስክትቀበሉ ድረስ ቆዩ ብሏቸው መቶ ሀያውም ሰዎች እንዴት እንዳደረጉ አጭር መግለጫ አለና ምን ያደርጉ ነበር? ራሳቸውን ቅድም እንዳለው ይመረምሩ ነበረ፣ ይጸልዩ ነበረ፣ እርስ በርስ ኃጢአታቸውን ይናዘዙ ነበረ፣ አንዳቸው ከእግዚአብሔር ጋር ያላቸው ግንኙነት የተበላሸውን ያስተካክሉ ነበር። ለምሳሌ ያህል ጴጥሮስ ችኩልነቱን እንዲሁም ደግሞ ቁጡነቱን፣ ቶማስ ተጠራጣሪነቱን፣ ዮሐንስና ያዕቆብ ወንድሞቹ ደግሞ የነጎድጓድ ልጆች የሚባሉት ቁጣቸውን ያንን ሁሉ ነገር ትተው በኋላ ላይ ጴጥሮስ እናንተ የሰቀላችሁት ክርስቶስ ኢየሱስ እስከ ማለት ድረስ ደፋር የነበረ እንደሆነ እናያለን፣ ፍርሃቱን አስወግዶ። እነ ዮሐንስ ደግሞ እግዚአብሔር ፍቅር ነው ብለው ሲጽፉ እናያለን። እነ ቶማስ ደግሞ ጥርጥራቸውን አቁመው ደግሞ ሌሎች ደቀ መዛሙርቶችን ለመርዳት ራሱ ሲተባበሩ እናያለንና፣ ዛሬም ይህንን እንድናደርግ ነው። እንድንደራጅ ያስፈልገናል። ተልእኮን ለማድረስ ደግሞ ትንቢታዊ ድጋፍና መሰረት ዛሬም አለን። ያንን እንድናሰምርበት ነው ወንድሜ ዮሴፍ። ጥሩ ሀሳቦች አንስታችኋል እንግዲህ የታሪክ ሂደቱን እያየን ነው ክርስቶስ በትንቢት እንደሚወለድ ተነገረ እንደሚሞት ተነገረ እንደተነገረውም ትንቢቱ ተፈጸመ ማለት ነው ከዛም ይህንን የክርስቶስን ሞትና ትንሣኤ ውልደቱን እንዲያበስሩ ለደቀ መዛሙርቱ በመጠበቅ ውስጥ ሆኖ በጸሎት መንፈስ ሆኖ መንፈስ ቅዱስን እንደሚልክላቸው ክርስቶስ ተናገረ ከዛ ኃይልን ትቀበላላችሁ ያኔ ወንጌልን ለአህዛብ ሁሉ ታደርሳላችሁ የሚል ነው የአዋርያ ስራ ምዕራፍ ሁለት ላይ ስንመጣ በዚህ በባለ ሀምሳ ቀን ላይ ሁሉም የዓለም ሕዝብ ሁሉ ወደ ኢየሩሳሌም በሚጎርፍበት በዛች ቀን ላይ መንፈስ ቅዱስ በእሳት ልሳኖች አማካኝነት በደቀ መዛምርቱና በዛ ውስጥ በነበሩ ሰዎች ከደቀ መዛምርቱ ውጭም ሰዎች ነበሩና ወደ መቶ ሀያ ያክል ሰዎች ነበሩ። በእነሱ ላይ መንፈስ ቅዱስ እንደወረደ ይናገራል። እና መንፈስ ቅዱስ ከወረደ በኋላ እንግዲህ መንፈስ ቅዱስ ከሚሰጠው ስጦታዎች መካከል አንደኛው ልሳን ነው። ልሳን የምንለው ቋንቋ ነው። ይህ ምንድን ነው? ለምሳሌ ጴጥሮስ አይሁዳዊ ነው። የአረብን ቋንቋ ላያውቅ አይችልም። ነገር ግን በመንፈስ ቅዱስ አማካኝነት ሲያገኝ ግን አረብኛን መናገር ይችላል። ያን ቋንቋ ያገኘው ከራሱ ወይም ተምሮ ወይም በስርዓተ ትምህርት ውስጥ አሳልፈው ሳይሆን መንፈስ ቅዱስ በሰጠው ስጦታ አማካኝነት ነው። እና ይህ በረከት እግዚአብሔር ሲሰጥ ወይ ለራሳቸው ጥቅም እንዳያውሉት አልነበረም። ወይም እንዲኩራሩበት ወይም ቋንቋ እንደሚችሉ አይነት ጉራም እንዲነሱበት ሳይሆን በረከቱ የተሰጠው ነፍሳትን እንዲደርሱበት የጠፉትን ወደ ክርስቶስ እንዲመጡ የእግዚአብሔር ተልዕኮ እንዲፈጽሙ ነው እና በዛ በወረደው መንፈስ ባገኙት የቋንቋ ስጦታ ምክንያት ለብዙ ሰው የክርስቶስን ውልደት፣ መሞቱን፣ ትንሣኤውን፣ አላማውን ተናግሯል እና ያሁን ብዙዎች በጣም ደነገጡ ይላል። በዚህም ምንድን ነው የሚለው ክርስቶስ ሲሰቀል የተሳተፉትን ጭምር ራሱ እዛ ውስጥ ነበሩ እዛ ቦታ ላይ እና ይህንን እውነት በሚሰሙበት ሰዓት ላይ እናንተ የሰቀላችሁት ብሎ ወቀሳ አዘልን መልእክትም ጴጥሮስ ነግሯቸው ነበር እና እናንተ የሰቀላችሁት ክርስቶስ በሰማይ ግን አለ እናንተን ሊያድናችሁ፣ እናንተን ሊያማልዳችሁ ይገኛል። ለእናንተ ስሬት ነው ወደዚህ ምድር የመጣው ብሎ ወቀሳ አዘልን መልእክት ነግሯቸው ነበር እና ያንን ጸጋ ባያገኝ ኖሮ፣ ወይም የመንፈስ ቅዱስ ጦታ ባያገኝ ኖሮ፣ የመንፈስ ቅዱስን ተቀብሎ ኃይልን ባይናገር ኖሮ እነዛ ሰዎች በዛ በዓል ላይ የተገኙ ሰዎች ሁሉ የክርስቶስን እውነትን ወይም ሞቱን፣ ትንሣኤውን ላያዳምጡ ወይም ላይረዱ ይችል ነበር እና መጨረሻ ላይ ምናሉ ምን እናድርግ ብለው ጠየቁትና ጴጥሮስ ምን አለ? የሐዋርያ ሥራ ምዕራፍ ሁለት ቁጥር ሰላሳ ስምንት ላይ ንስሐ ግቡ አላቸው። ኃጢአታችሁ ይሰረይላችኋል። እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቅ። ያኔ እኛ እንዳገኘ ነው መንፈስ ቅዱስ ስጦታ እንዳገኘ ነው እናንተም ትቀበላላችሁ የሚልና መጀመሪያ አስተማራቸው። ካስተማራቸው በኋላ አጠመቃቸው ከጠመቅ በኋላ ያኔ በውሃ ጥምቀት ብቻ በቂ አይደለም አላቸው። ምን እንጠቀበላላችሁ ደግሞ እንደገና መንፈስ ቅዱስን ትጠቀበላላችሁ የሚል ነውና ወንጌል አይል እንዳለው ዜጋ ታያላችሁ። ተልዕኮ የሰቀሉት በስቅላት ውስጥ ተግባር የፈጸሙ ሰዎች እንኳን ሰምተው ደነገጡና ወደ ክርስቶስ እውነት እንደመጡ እናያለ እና የክርስቶስ የወንጌል አይል ወይም ወንጌሉ ለዚች በኃጢአት ለወደቀች ዓለም ለተበላሸች ዓለም ኃይል እንዳለው መቀየር እንደሚችል ነው እና የእኛ ስራ ምንድን ነው? መፍረድ አይደለም። እነዚህ ሰዎች አይድኑም ይድናሉ የሚለው ነገር የእኛ ስራ አይደለም። የእኛ ስራ ይህንን ወንጌል ለሕዝቡ ሁሉ በኃይል መመስከር ነው እና እናንተ የሰቀላችሁት ብሎ በኋላ ክርስቶስ እንደተናገረው እና ዛሬም የመሲሁ መልእክት በኃይል እና በመንፈስ ቅዱስ መሙላት መሰበክ እንዳለበት ከነዚህ ባለ ታሪኮች እንማራለን ማለት ነው። እግዚአብሔር ይባርክ ወንድሜ ዮሴፍ፣ በእርግጥም ዛሬም ለእያንዳንዳችን ይህ ኃላፊነት ተሰጥቶናል። እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው ደቀ መዛሙርት ያደርጓቸው፣ እኔ ደግሞ እስከ ዓለም ፍጻሜ ድረስ ሁልጊዜም ከእናንተ ጋር ነኝ ብሎ ይህንን የመጨረሻውን ትዕዛዝና ኃላፊነት ሰጥቶናል። በእርግጥስ ኃላፊነታችንን እየተወጣን ነው አይደለም የሚለው ጥያቄ ውስጥ ሊገባ ይገባል። ስለዚህ እነዚህን ነገሮች ይዘን ዛሬም ተልእኮ በእጃችን ላይ አለና ተልኳችንን እንወጣ ለማለት ነው። ወንድሜ ዳንኤል ቀጠል። እሺ። የቀጣዩ ክፍል እንግዲህ የሚነግረን የጥንቷ ቤተ ክርስቲያን ምስል ይላልና፣ የጥንቷ ቤተ ክርስቲያን ምስል ብሎ የሚጠቅሳት ሰንበት ትምህርታችን ይህ መጨረሻ ላይ የመንፈስ ቅዱስ ወደ ምድር ከወረደና በመንፈስ ቅዱስ ኃይል መስበክ ሲጀምሩ የተመሰረተችው ቤተ ክርስቲያንን ነው የሚያሳየው፣ ክርስቶስ ራሱ የመሰረታትን። ከዛ በኋላ በደቀ መዛሙርት ወይም በሰዎች አማካኝነት ወደ ዓለም ሁሉ ወንጌል እንዲደርስ ያደረገበትን መንገድ ነው የሚናገረው እና የሐዋርያት ሥራ ምዕራፍ ሁለት ከ41 እስከ 47 እንግዲህ የመጀመሪያ አገልግሎታቸው ነው የደቀ መዛሙርቱ፣ ሶስት ሺህ ሰዎች የተጠመቁበትና በዛም ውስጥ ደግሞ እነ ጴጥሮስ ያዘጋጇቸው እንዴት እንደነበረ መጽሐፍ ቅዱሳችን ይነግረናል። እና አርባ አንድ ላይ ተጨመሩ የሚል ሀሳብ አለ። ሶስት ሺህ ሰዎች ተጨመሩ ነው የሚለው። ተጨመሩ ማለት ወደ ደቀ መዛሙርትነት ነው የተጨመሩት። እነዚህ ሰዎች ይሄ ወንጌልን አደለም እየተቀበሉ የነበረውና አሁንም ጆሲ እንዳለው ከእነዚህ ሰዎች ውስጥ ራሱን ክርስቶስን ተስማምተው የሰቀሉትም ሰዎች ነበሩ እና ለማይገባቸው ጭምር እግዚአብሔር ምን እንደሆነ እኛ አይገባቸውም ብለን ለምናስባቸው ጭምር እግዚአብሔር ይህንን የድነት ሀሳብ እንዳዘጋጀ እንመለከታለን እና በቃ ሰማይ ቤት ሊያስገርሙን ከሚችሉ ሁለት ነገሮች ውስጥ ባለፈውም ሳሚስት እናገር ነበር። አንደኛው የራሳችን መገኘት ነው። ሁለተኛው ደግሞ አይድኑም ብለን የምናስባቸው ወይም ይሄም ገባ ብለን እንድናስብ የሚያደርገን ነው። ስለዚህ ወንጌል እግዚአብሔር ያሳሰበን ሰዎች ጋር ሁሉ ሄደን እንድንሰብክ ይነግረናል እና ሌላው እነዚህ ሰዎች እንዲጸኑ ያደረጋቸው ማጽናት አለብን። እንዲጸኑ የሚያደርጋቸው ደግሞ የራሳችን የግል ህይወታችን ነው እና ደቀ መዛሙርቱ የነበራቸው ከእግዚአብሔር ጋር የነበራቸው ህይወት እነዚህን ሶስት ሺህ ሰዎች አይደሉም፣ ከዛም በኋላ አምስት ሺህ ሰዎችም ሲጠመቁ እንመለከታለን። ከዛም እያለ በጣም ኤክስቴንድ ሲያደርግ እንመለከታለን። ይህ ቁጥር ማለት ነው እና ይህ ሁሉ የሆነው በምንድን ነው? ደቀ መዛሙርቱ ሪል ከእግዚአብሔር ጋር ቅድስና የነበረው ለአገልግሎታቸው በጣም ይተጉ ነበር። እግዚአብሔር በህዝብ ሁሉ ፊት ሞገስን ሰጥቷቸው ነበር። በካህናት ፊት መንቀጥቀጥን ሰጥቷቸው ነበረ። ካህናት በጣም ይፈሯቸው ነበረ፣ እነ ጴጥሮስንና እነ ዮሐንስን ማለት ነው። ኢቨን ክርክር ሁሉ ይገጥሟቸው ነበር እነሱ ከሚያከብሩት ሰው ጋር ካልሆነ ወይንም እናሸንፈዋለን ብለው ከሚያስቡት ሰው ጋር ካልሆነ ተራ ሰውን የሚንቁ አይነት ሰዎች ነበሩና ግን ክርክር ሁሉ እስኪገጥሟቸው ድረስ ምን ያደርጉ ነበረ እግዚአብሔር ሞገስ እንደሰጣቸው በእነሱ ፊት እንመለከታለንና እኛም በህይወታችን ውስጥ መጀመሪያ ራሳችን መቀደስ እንዳለብን ቅድምም መቶ ሀያዎቹን ሰዎች ሲናገር ሳሚ ተናግሮታል እና ራሳቸውን ይመረምሩ ነበር እግዚአብሔር ከእርም ጋር ምንም አይነት ግንኙነት ሕይወት የለውም። እኛ በሕይወት ያለነው ራሱ ክርስቶስ በአማላጅነት በመሃላችን ስላለ እንጂ፣ እስራኤላውያን እንኳ አይታገስም ነበር። አካንን ስንመለከት በእስራኤል ታሪክ ውስጥ በእነሱ ኃጢአት ምክንያት ሙሉ እስራኤል ሲቀጣ እንደነበረ በእያሱ ታሪክ ውስጥ እንመለከታለን። እና መጨመር የምፈልገው እዚህ ጋር ሀሳብ ራሳችን መቀደስ አለብን፣ ለሌሎች የምናወራውን ነገር መሆን አለብን። በምናውቀው ልክ መሆን አለብን እና የተግባር ሰዎች መሆን እንዳለብን የጥንቷ ቤተ ክርስቲያን ምስል ለእኛም ቅሪት ይተውልናል እና መሪዎች ሆነን መቅረብ የምንችለው መሪ በድርጊት ነው የሚፈተለው። እና እኛም በመጽሐፍ ቅዱስ ቃሉ ውስጥ መኖር ምንሰብከውን ነገር መኖር እና ደግሞ ወደ ሰዎችም ስናደርስ ያንን ነገር በሕይወታችን ልምምድ ውስጥ ማሳለፍ እንዳለብን ነው የሚያሳየን ማለት ነው። እግዚአብሔር ባርክህ ወንድሜ ዳንኤል። እንግዲህ በአጠቃላይ ስንመለከተው በዛሬው ሰመ ትምህርት ሀሳባችን ሁሉ ነገር በተደራጀ መልኩ መሄድ አለበት። ጎረቤቶቻችንን ልንደርስ ይገባል። የቤተ ክርስቲያን አባሎችን ልንደርስ ይገባል። እንዲሁም ደግሞ ወንጌልን ላልተቀበሉ ሁሉ ህብረተሰብ ልንደርስ ይገባል። እንግዲህ የመጨረሻው የዚህ ሳምንት ደግሞ ግድድሮች፣ አንድ ለምንቀርበው ወዳጃችን እንጸልይለት መጀመሪያ ላይ እንጸልይላት። ከዚያ በኋላ ደግሞ ለዚህ ወዳጃችን ደግሞ ክርስቶስ ኢየሱስን እናስተዋውቀው። እንግዲህ ይህንን ደግሞ ማድረግ እንድንችል እግዚአብሔር ይርዳን። እንግዲህ ለነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በቀጣይ ደግሞ ለሚኖራችሁ ጥያቄ ወይም ሐሳብ በመልእክት ሳጥን ቁጥራችን 145 ወይም ደግሞ በስልክ ቁጥራችን 0910 8281 ላይ ብትልኩልን እንግዲህ ልናስተናግዳችሁ ዝግጁ ነን። ስለዚህ ወዳጆቻችን በሚቀጥለው ሳምንት ደግሞ በቀጣይ ጥናት ደግሞ እስክንገናኝ ድረስ የእግዚአብሔር ጸጋ፣ ሰላም ይብዛላችሁ። አጭር ጸሎት እናድርግና እንለያያለን። እንጸልይ። እግዚአብሔር አምላካችን ሆይ ስለ ተልኳችን ጠንቅቀን እንድናውቅ ስለረዳህን እናመሰግንሃለን። አባታችን ሆይ በያለንበት በዓለም ጥግ ይህንን ድምፅ ስንሰማ ተልኳችንን ተረድተን ራሳችንን ለውጠን ደግሞ ለሌሎች መስክረን ምጻትህን አፋጥነን አንተን መጠበቅ እንድንችል እርዳን። ስለ ሁሉ ነገር ተመስገን። በክርስቶስ ኢየሱስም አሜን።